ሰላም ጤና ይስጥልን። በያላችሁበት የጌታ ጸጋና ሰላም ይብዛላችሁ እያልን ልባዊ ሰላምታችን እናቀርባለን። ይህ በየተሳምንቱ የተዘጋጀ የሚቀርብላችሁ የሰንበት ትምህርት የመጽሐፍ ቅዱስ ጥናትና ውይይት ክፍለ ጊዜያችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ሁላችሁንም በጌታ ፍቅር ልናድማችሁ እንወዳለን። ወደ ጥናታችን ዘልቀን ከመግባታችን በፊት በዚህ ስፍራ በዚህ ጥናትና ውይይት ላይ ለመሳተፍ የተገኙ ወገኖችን አስተዋውቃችኋለሁ። ከእኔ በስተግራ በኩል እህቴ የምስራቸው ሴፍ እንዲሁም ወንድሜ ሊቆዩ መኖር ይገኛሉ። ከኔ በስተቀኝ በኩል ደግሞ ወንድሜ ዘላለም አንበርብር ይገኛል። ሁላችሁንም እንኳን ደህና መጣችሁ ለማለት እወዳለሁኝ። የጥናቱንና የውይይቱን ክፍለ ጊዜ በመምራት ደግሞ አብሬያችሁ የምቆየው ቴዎድሮስ ወርቁ እባላለሁ። አብራችሁን ትቆዩ ዘንድ በጌታ ፍቅር ሁላችሁንም እናድማችኋለን። በማስቀደም የዛሬውን ጥናታችንን መታሰቢያ ጥቅስ እናነብና ከእህታችን የምስራች ጋር ጸሎት እናደርጋለን። የዛሬው ጥናታችን የመታሰቢያ ጥቅስ የሚገኘው በማርቆስ መጽሐፍ ምዕራፍ 15 ቁጥር ሰላሳ አራት ላይ ነው። እንደዚህ ይላል። በዘጠኝ ሰዓትም ኢየሱስ ኤሎሄ ኤሎሄ ለማሰበቅታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። እንጸልያለን። ሊታይ በማይችል ብርሃን ውስጥ የምትኖር ሰማይ ዙፋን ምድር የእግርህ መረገጫ የሆነችልህ እልፍ አእላፍ መላእክት የሚሰግዱልህ ስግደት፣ አምልኮ፣ ክብር ሁሉ የተገባ አምላካችን አባታችን ዛሬም በፊት ቀርበን ስምን እንድንጠራ ፊትን እንድንፈልግ ቃልን እንድናጠና እድል ስለሰጠህን ስምህ ከዘላለም እስከ ዘላለም የተባረከ ይሁን። ውድ አባት ሆይ ዛሬም ደግሞ በመካከላችን ተገኝተ ሁላችንም እንድታስተምረን እንጠይቀሃለን። የመንፈስ ቅዱስን ምሪት እንድትሰጠን እንለምናሃለን። ጌታ ሆይ የማዳንህን የፍቅርህን ልክ ማወቅ ባንችልም፣ ነገር ግን አባ እናውቀው ዘንድ የሚገባንን ሁሉ በመንፈስ ቅዱስ አማካኝነት እንድትገልጥልን ለልባችን እንድትናገር እንጠይቀሃለን። ጌታ ሆይ እዚህ ሆነን ቃልህን የምንወያይ እንዲሁም ደግሞ በየቤታቸው ሆነው የሚሰሙ ሁሉ ከአንተ ከእግዚአብሔር የተማርን እንድንሆን እርዳን። ፍቅርህ እንዲገባን እርዳን። የከፈልክልን መሥዋዕትነት እንዲገባን እርዳን ደግሞም እንድንኖርበት ጸጋህን አብዛለን። ጊዜውን ሰዓቱን ሁሉ ተረከብ። በተወደደው ልጅህ በኢየሱስ ስም አሜን። እንግዲህ ዛሬ የጥናታችንን አስራ ሁለተኛ ክፍል ይዘን የምንቀርብ ይሆናል። እርሱ ደግሞ የተፈተነና የተሰቀለ ይላል። እንግዲህ የክርስቶስን በዚህ ምድር ላይ ለእኛ ሲል የከፈለው መስዋዕትነት በይበልጥ በጥልቀት የምናይና የሚዳስስ ይሆናል። እንግዲህ የዛሬው ጥናታችን ትኩረት የሚያደርገው በማርቆስ መጽሐፍ ምዕራፍ 15 ላይ ይሆናል። ስለዚህ ሙሉን ምዕራፉን የተለያዩ ሀሳቦችን እያነሳን እየዳስስን ጥናታችን የምንቀጥል ይሆናል። እንግዲህ በዚህ ምዕራፍ ውስጥ የክርስቶስ የመከራው ታሪክ የተገለጸበት ምዕራፍ ነው። ክርስቶስ ለእኛ ሲል የከፈለው መስዋዕትነት የተገለጸበት ምዕራፍ እንደሆነ እናያለንና የኢየሱስን የክስ ሂደት ውግዘት በወታደሮች የደረሰበትን ፌዝ፣ ስቅለቱን፣ መሞቱን፣ ከዛም መቀበሩን እነዚህን ሀሳቦች ጠቅለል ባለ ሁኔታ የሚገልጽልን ምዕራፍ ነው እና እነዚህን ሀሳቦች እንግዲህ አንድ ባንድ እንሄድባቸዋለን። የመጀመሪያውን ሀሳብ ወይም ደግሞ ጥያቄ ትኩረታችንን በማርቆስ መጽሐፍ ምዕራፍ 15 ከቁጥር 1 እስከ አምስት ያለው ሀሳብ ላይ እናደርግና በዚህ ስፍራ ላይ እንግዲህ የካህናት አለቃዎች በማለዳ ተነስተው ይላል መጽሐፍ ቅዱስ ሲነግረን ከሽማግሌዎች ከጸሐፎችና ከሸንጎ ጋር ከተማከሩ በኋላ ክርስቶስን ለማና አሳልፈው ሰጡት ለጲላጦስ አይደለም በጲላጦስ ፊት ለፍርድ ያቀረቡበትን ክፍል እናገኛለንና ከዚህ ታሪክ አንጻር አንዳንድ መመለስ ያለባቸውን ጥያቄዎች እናንስ። የመጀመሪያው ጥያቄ የሚሆነው የካህናት አለቆች ክርስቶስን በጲላጦስ ፊት ለመውሰድ ለምን አስፈለጋቸው? የሚለውን እንደ መጀመሪያ ጥያቄ እናደርጋለን። ከዛው ጋር አያይዘን ደግሞ ጲላጦስ ምን አይነት ሰው ነበረ? የሚለውን እንመልሳለን። በሁለተኛ ደረጃ እንግዲህ በዚህ የክስ ወይም የፍርድ ሂደት ውስጥ ጲላጦስ አንድ የተጠቀመው ነገር ነበረ። ክርስቶስን ለመግለጽ በእርግጥ አንተ የአይሁድ ንጉስ ነህን በማለት ክርስቶስን ጠይቆታል። ና ጲላጦስ አንተ በእርግጥ የአይሁድ ንጉስ ነህን ሲል በውስጡ ና ሊያስተል የፈለገው ነገር ምንድን ነው ከጲላጦስ ሀሳብ አንጻር ተነስተን የሚለው እናያለን። በመጨረሻ የምናነሳው በዚህ ሁሉ ውንጀላ፣ በዚህ ሁሉ ክስ፣ በዚህ ሁሉ በፍርድ ሂደት ውስጥ ማለፍ ውስጥ ክርስቶስ ግን ምና ሌላል መጽሐፍ ቅዱስ ሲናገር ዝም አለ እና ክርስቶስ ወንጀላዎች ና ክርስቶስ ሲቀርቡበት ለምን ዝም አለ የሚሉትን ተያያዥ ሀሳቦች እናነሳለን። ሊቆዩ ናንተ ጊዜውን ሰጠ የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ይሄ ሀሳብ ቀጥታ ከመጽሐፍ ቅዱስ ነው የምናገኘው። ማርቆስ ምራፍ ምራፍ 15 ከአንድ እስከ አምስት ያለው ሀሳብ ይህንን ነው የሚገልጠው እና ክርስቶስን ወደ ጲላጦስ ሲያቀርቡት በወቅቱ ወደ ሌላም ሊያመጡት አይችሉም። ምክንያቱም የአይሁድ ገዥ የነበረው ጲላጦስ ራሱ ነበር እና ግዴታ ወደዛ ማቅረብ ነበረባቸው፣ ፍርድ ለማግኘት ፍርድ እንዲሰጠው ወደ ጲላጦስ ማቅረብ ነበረባቸው። እነሱም ይዘው የመጡት ወደ ገዣቸው ወደ ሆነው ወደ ጲላጦስ ነበር። በጣም የሚገርመው ወደ ጲላጦስ ሲያመጡ ያለ ርኅራኄ በኢየሱስ ላይ እርምጃ እንዲወስድበት ሀሳባቸው ነበር። ነምን ጲላጦስ ቸርነት የሚባል ነገር የሚታይበት ሰው አይደለም። በጣም ጨካኝ ሰው ነው። በሚፈርደው በእያንዳንዱ በሚሰራው ስራ ተስፋ አስቆራጭ ስራ የሚሰራ ሰው እንደነበረ የዛሬ ጥናታችን ይናገራል። ድርጊቱ ሁሉ ተስፋ አስቆራጭ ነበር ይላል። ስለዚህ ወደዚህ ጨካኝ ሰው ማምጣት ለጠሉት ለኢየሱስ ክርስቶስ ጥላቻ ስለነበራቸው በቃ ትክክለኛ እርምጃ ይወስድበታል የሚል ግምት ነበራቸው እና ደግሞም በስውርም እንዳይገሉት ወደዚያ ሰው አምጥተው ሳያመጡት እንዳይገሉት የመግደሉ ስልጣን የላቸው እነሱ አይሁዶች መግደል አይፈቀድላቸውም ሮማውያን ናቸው የሚገሉት እንጂ እነሱ መግደል አይፈቀድላቸው ስለዚህ ይሄ ሰው ያለ ርኅራሄ እርምጃ ይወስድበታል ብለው ነበር ያሰቡት ከዛ በኋላ ወደ እሱ ካመጡት በኋላ በጣም የሚገርመው ሰንበት ትምህርታችን ላይ ስናይ በምጸት ቃል ነበረ ጲላጦስ ለኢየሱስ ምንድን ነው ያለው አንተ የአይሁድ ንጉሥ ነህን ብሎ ጠይቁት ነበር ይሄ ምጸት ማለት የሚናገረውና በውስጡ ያለው ሀሳብ የተለያየ ማለት ነው የሚናገረውና በውስጡ ያለው ሀሳብ የተለያየ ይሄ ማለት ማለት ነው። የአይሁድ ንጉሥ እንዳልሆነ ጲላጦስ ያውቃል። ምክንያቱም አይሁዶች ንጉሥ የላቸውማ ንጉሥ የላቸውም። በዚህ ምዕራፍ 15 ቁጥር 10 ላይ ማቴዎስ ምዕራፍ 26 ላይ ስንመለከት የሱስን ወደ ጲላጦስ ሲያመጡበት በቅናት ተነሳስተው እንደሆነ ጲላጦስ አውቆባቸዋል ነው ሚለው ቅናት እንደነበረባቸው ክሳቸው ከቅናት የተነሳ እንደሆነ ጲላጦስ በደንብ ገብቶታል። ስለዚህ የአይሁድ ንጉሥ ነህደ ብሎ ጠይቆት ነበር። አንደኛ አይሁዶች ንጉሳችን ነው ብለው አላመጡት ወይም በላያችን ነግሷል ብለውም አላመጡት። ምክንያቱም ማንገስ አይችሉማ፣ ጊዜውም አይፈቅድላቸውም። በቅኝ ግዛት ነው ያሉት፣ በሮማውያን ቅኝ ግዛት ነበር ያሉት። እውነታው ሲታይ ግን ንጉሳቸው የአይሁድ ንጉስ ሳይሆን የዓለም ንጉስ ነው እሱ። ምክንያቱም በወንጌል በብሉይ ኪዳንም ስለ እሱ ተነግሯል ኢሳያስ ላይ ስንመለከት ምንድን ነው የሚለው ኢሳያስ ምዕራፍ ዘጠኝ ቁጥር ስድስት ላይ ህፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነቱ በጫንቃው ላይ ይሆናል ስሙ ድንቅ መካር ሀያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል የተባለው አይሁዶች በደንብ ያውቁታል ግን አመጣጡ ለነሱ አልተዋጠላቸው ይህ የተነገረለት በነቢያት የተነገረው ለኢየሱስ እንደሆነ አላስተዋሉ። ምክንያቱም እነሱ የፈለጉት ከተለለቅ ከነገስታት ቤት ነበር እንደዚህ ከምስኪን ከዮሴፍ እና ከማርያም አብራክ ይመጣል ብለውም አላሰቡ። ከዛ አንጻር ነው አሁን መንገድ የሳቱት እነሱ። ከዛ በዚህ ሁኔታ ላይ ይህንን ሆኖ ሳለ ከዛ ይህንን ነው ጥፋቱን፣ ውንጀላ፣ ክስ በጲላጦስ ፊት ሲያቀርቡ ኢየሱስ ክርስቶስ ዝም አለ፣ ዝም አለ ዝም አለ። ለምንድን ነው ዝም ያለ? ይህን ሲወለጅሉት ለምን ምንም ባላደረገበት ለምን መከራከር አልፈለገም? ትንቢቱ እንዲፈጸም ነው። ትንቢቱ እንዲፈጸም ነው። ምክንያቱም ኢሳያስ 53 ላይ ስንመለከት ምንድን ነው የሚለው? ኢሳያስ 53 ቁጥር 6 ላይ እንዲህ ይላል እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ የሁላችንን በደር በእርሱ ላይ አኖረ። ተጨነቀ ተሰቃየም አፉም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቶች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል እንዲሁ አፉን አልከፈተም። ቁጥር ስምንት በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተሰጥቶ ከህያዋን ምድር እንደተወገደ ከትውልዱ ማንም አላስተዋለም ይላል። በቃ ይሄ መጀመሪያ የተነገረው ነው። ኢየሱስ ክርክር ቢያቀርብ የተነገረው ትንቢት ሁሉ ውሸት ይሆን ነበር። ትንቢቱ ዝም አለ። ምክንያቱም ትንቢት ተነግሯል። መጀመሪያ ይህን ያውቀዋል የሱስ በጣም የሚገርም ነው። ለጲላጦስ ራሱ አግራሞት ነው የሚፈጥርባቸው። ለእነሱም ራሱ አግራሞት ነው የሚፈጥረው ዞር ብለው ቃሉን የተነገረው እግዚአብሔር በትንቢት የተነገ የሰጠውን መልእክት ቢያስተውሉት ኖሮ ቢረዱት ኖሮ በቃ ትክክልም አካሄዱ ከዛ እንደሆነ ይረዱ ነበር። አልትረዱም። ተይዘዋል አእምሯቸው ተይዘዋል። በጣም ይገርማል። ሰይጣን ሰዎችን በክፉ ሲያነሳሳቸው፣ በክፉ ሲገፋፋቸው ይህን አይነት እውርነት በውስጣቸው እንደሚመጣ የሚያሳይ ነው። የእግዚአብሔር ስም ተመሰገነ ይሁን። እግዚአብሔር መስገን መጨምሩት ሀሳብ ካለ እንትን እውነቱ ነው። ሊቆይ ያሉ ይሄ ክርስቶስም ዝም አለ የሚለው ሀሳብ በእርግጥ ለጲላጦስ በጣም ያስደንቃል። ምክንያቱም ከዚህ በፊት እሱ ፊት ለፊት የቀረበ ሰው ጠቅላላ እንዴት ዝም ይላል? ልትገደ ሂደሽ እንዴት አትማጸኝም? እንዴት ልመና አታቀርብም? ነገር ግን ጌታ ኢየሱስ ክርስቶስ ግን ዝም አለ። ህዝቡ ውጪ ይጮዋል። ከውጪው ጩኸት በላይ ገስፎ ለልቡ ግን አድናቆትን የሰጠው የማን ዝምታ ነው? የማን ሁኔታ ነው ሲባል የክርስቶስ ዝምታ ነው። ኢሳያስ ምዕራፍ 58 52 ከቁጥር የመጨረሻው 15 ላይ እንዲህ ይላል፣ ስለዚህ በብዙ መንግስታትን ያስደንቃል። በእርሱ ምክንያት ነገስታት አፋቸውን ይይዛሉ። ያልተነገራቸውን ያያሉ፣ ያልሰሙትን ያስተውላሉ ይላል። በቃ ባልሰማው ነገር ገብቶታል። የአይሁድ ንጉስ መሆኑ ገብቶታል። ምንም ነገር ጻድቅ መሆኑን አስተውሏል፣ መርምሮታል፣ አውቋል። ነገር ግን ምንም አይነት ነገር ምላሽ ከሱ እንዳልሰጠ ሲያወቅ በቃ ኢየሱስ ክርስቶስ ማን እንደሆነ ተረድቷል ጲላጦስ። መልካም እናመሰግናለን። ወደሚቀጥለው ሀሳብ እንዴት፣ የሚቀጥለው ሀሳብ በምናይበት ጊዜ በማርቆስ ምዕራፍ 15 ከቁጥር 6 እስከ 15 ያለው ላይ ትኩረት እናደርጋለን። በዚህ ስፍራ ላይ እንግዲህ ኢየሱስ የሞት ፍርድ የተፈረደበትን በምትኩ ደግሞ በርባን ነጻ የወጣበትን ክፍል እናገኛለን። እና ከነዚህ ሀሳቦች አንጻር ጥያቄዎችን እናንሳ። የመጀመሪያው ጥያቄ የሚሆነው በርባን ምን አይነት ሰው ነበር የሚለውን እናያለን። ሞት የሚገባው እርሱ ወይስ ክርስቶስ? ከዛ ጋር አያይዘን እንግዲህ የካህናት አለቆቹ የህዝቡን ልብ ደግሞ በዚህ ስፍራ ላይ ምን ሲያደርጉ እናያለን፣ ሲያደነድን እንመለከታልና በህዝቡ ውስጥ ገብተው መጥፎ የሆነ ውሳኔ እንዲወስኑ ህዝቡም ሲያደርጉ እናያለን፣ ሲያነሳሱ እናያለን ና ይህ ምን ያስተምረናል የሚለውን ሀሳብ እናያለን። በመጨረሻ ጲላጦስ ክርስቶስ የሰራ ወንጀል እንደሌለ እያወቀ ለሞት ለዚያውም ለመስቀል ሞት አሳልፎ ለምን ሰጠው? ዘ እሺ፣ አመሰግናለሁ። ከሊቁ ሀሳብ እንግዲህ እየቀጠለ ነው። ወደ ክርስቶስ ፊት እንግዲህ ወደ ጲላጦስ ፊት ይዘውት ክርስቶስን ቀረቡ። ይሄ በምድራዊ ንጉስ ፊት ሊቆዩ እንዳለው የዘላለም ንጉስ ቀረበ። ጲላጦስ ማለት የአንድ አውራጃ ገዢ ነው። ተራ ነው። ለንግስናው የሚፈራ ነው። ከዛሬ ዛሬ ተሾምኩኝ ተሻርኩኝ እያለ የሚንቀጠቀጥ ነው። ኢቭን አይደለም እነዛ ካህናቶቹ እነዚህ ካህናቶችና የአይሁድ መሪዎች እንኳን ሂደው ለቄሳር ሂደው ቢናገሩ ወዲያው መጥቶ ብድግ አድርጎ ሊያነሳው የሚችል ሰው ነው። ነገር ግን በእርሱ ፊት ግን የነገስታት ንጉስ ግን ቆሟል። ማለት በዚህ ሰው ላይ ፍርድን ሊያመጣ ጲላጦስ ተሰይሟል። በቃ በምድርና በሰማይ ላይ መፍረድ የሚገባው ሊፈረድበት ቆሟልና ይህንን ትዕይንት ነው ከዚህ ቀጥሎ ያለውን ሀሳብ የሚይዘው ከቁጥር ስድስት እስከ ምዕራፍ አስራ አምስት ድረስ ያለው። ስለዚህ የመጀመሪያው ጥያቄ በርባን ምን አይነት ሰው ነው ነው። እንግዲህ በርባን ወደ ታሪክ ውስጥ ለምን ገባ ሲባል ጲላጦስ ልምድ ነበረው ይላል መጽሐፍ ቅዱስ አደለ። በየአመቱ የፋሲካ ቀን የሚፈታላቸው ነበሩ እስረኛ ነበር። ይሄ በሁሉም ዘንድ አሁንም በእኛ መበ የትኛውም ሀገር ልክ አዲስ ዓመት ሲመጣ በቃ በምህረት የሚሸኙ አሉ። በአይሁድ በዛ ዘመን ግን በምህረት የሚለቀቁት ግን ለምንድን ነው ሲባል ህዝብ ሁሉ በቃ እስራኤላዊ የተባለ አይሁድ የተባለ ከአለም ዙሪያ ስለሚመጣ በጣም ስለሚጨናነቅ በዛ ሰዓት ምንም አይነት ተቃውሞ ቢነሳ ለሮም መንግስት ለመንግስቱ ያሰገዋል። ስለዚህ ሊያስደስታቸው ዘንድ ይገባል። ከነሱ ጋር መስማማት አለበት። ኢንፋክት ሄሮድስም ጲላጦስም ኢየሩሳሌም የተገኙት ዋና ስፍራቸው አይ አልነበረም። ለበዓሉ ሲሉ ነው የተገኙት። በቃ በቅርበት ነገሮችን መከታተል ስላለባቸው ስለዚህ አንድ ልምድ ስለነበራቸው በቃ ክርስቶስን ጠየቀው አይመልስም። ጠየቀው አይመልስም። እና መጨረሻ ላይ ቁጥር ምዕራፍ ስድስት ላይ በበዓል ህዝቡ እንዲፈታላቸው የሚጠይቁትን እስረኛ የመልቀቅ ልማር ነበረው። ቁጥር ሰባት በአመፃ ተነሳስተው ነፍስ ከገደሉ አመፀኞች ጋር የታሰረ በርባን የሚባል አንድ ሰው ነበረ። ህዝቡን መጥተው እንደተለመደው እንዲያደርግላቸው ጲላጦስን ለመኑት ይላል። ስለዚህ በርባን የገባው እዚህ ጋር ነው። በርባን ኦልሬዲ ታስሮ የነበረ ወንጀለኛ ነው፣ የሞት ፍርድ የሚጠብቅ በቃ በርባን ብላችሁ ስትጠሩት ከታሰረበት ስፍራ ስሙን ከጠራ ለሞት እንደሚጠራ የሚያግሰው ነው። ስሙ ከተጠራ ለሞት ነው። ለምንም አይደለም። ምክንያቱም መጽሐፍ ቅዱስ በግልጽ በአመፅ የታሰረ ሰው ነው ይላል። በዛ ዘመን እንግዲህ በጣም በብዙ ሀብት ከእስራኤል ከሮም ጋር አውቀው ተመሳጥረው በሙስና ሀብት የሚያከማቹ አይሁዶች ነበሩ። እነሱን ሊገል ይችላል ብለው አንዳንዶች ያነሳሉ። ሌላው ደግሞ ያው በዘመናት መካከል ያው ተቃውሞ አልነበረ ሮም ላይ የሚነሱ ተቃውሞች ነበሩ እና በዛ ተቃውሞ ምክንያት ሰዎችን እየገደሉ አመፃ ከሚያስነሱ መካከል ነፍሰ ገዳይ ነው። ስለዚህ ይሄ በእርግጥ ስለ ባህሪው ው ስለ ባህሪውም ብናይ በቃ ነብሰ ገዳይ ነው። በአጭሩ ነብሰ ገዳይ ወንበዴ ነው። ሌሎቹም ክፍሎች ጋርም ከአመፀኞች ጋር የሚቦደን ሰው ነው በርባን ማለት እና ሁለተኛው ጥያቄ ክርስቶስን ታዲያ መሞት የሚገባው ማነው? በጣም ጥሩ ጥያቄ ነው። ጴጥሮስ ከዛ አንትን በኋላ ሲሰብክ ቃል በቃል ሐዋርያ ስራ ምዕራፍ ሐዋርያ ስራ ምዕራፍ ሶስት ከቁጥር 14 ከቁጥር ከፍ ብዬ አንባለሁ። ጲላጦስ ሊፈታው ቢፈልግም እናንተ በእርሱ ፊት ገደላችሁት ካለ በኋላ ቁጥር 14 እንዲላል፣ ቅዱስና ጻድቁን ክዳችሁ ነፍሰ ገዳዩን እንዲፈታላችሁ ለመናችሁ ይላል። መፈታት የነበረበት ማን ነው? ጌታ ኢየሱስ ክርስቶስ ነው። ጻድቅና ቅዱስ ነው። በርባን ግን ነፍሰ ገዳይ ነው። እነሱ ግን ነፍሰ ገዳዩ ነፍሰ ገዳዩ ይፈታለን እያሉ አብዝተው ሲጮሁ እንመለከታለን። እና ሌላው ጥያቄ ጲላጦስ ንጹህ መሆኑን አውቋል። ጲላጦስ ሚስቱ እንኳን በሕልም በራእይ ተነግሯት መታ ነግረዋለች። ጲላጦስ የአይሁድ ንጉስ ነኝ እንኳን ቢል ስለ የትኛው ንግስና እያወራ እንደሆነ ገብቶታል። በሱም ላይም በቄሳር ላይ ምንም አይነት ነገር ለውጥ እንደማያመጣ ተረድቷል። ነገር ግን ለስልጣኑ ስለፈራ መጽሐፍ ቅዱስ እኮ በጣም ማለት አንብቤ እሱን ልጨርስ፣ ለምን ሰጠው ሲባል ይህንን ያህል ታላቅንትን ጲላጦስም፣ ቁጥር 15 ህዝቡን ደስ ለማሰኘት ሲል ብቻ ህዝቡን ማለት የመስቀልን ሞት ይህንን ጻድቅ መርምሮ በቄሳር ላይ ታክስ እንዳይከፈል ያደርጋል ብሏል። አላለም። ቤተ መቅደሱን አፈርሰዋለሁ አላለም። ህዝባችን ያጣማል አላጣምምም። ለፈውሱ አይነ ስውርን ሲያበራ የሞተን ሲያስነሳ መልካምን ነገር ሲነግራቸው ጥሩ ዜጋ እንዲሆኑ ሲያስተምራቸው የነበረ ነው። እንደውም እንደውም አመፀኞችን ልብ ገዝቶ ምናልባት ለጲላጦስም እረፍት ሰጥቶት የሚያክሰው ሊሆን ይችላል። ነገር ግን ለነሱ ሲል እንደዚህ ያደረገ ሊቆዩ እንዳለው ጲላጦስ እጅግ በጣም ጥሩ ሰው አልነበረም። በቃ የራሱን ጥቅም ብቻ የሚያስከብር የእሱ ጥቅም እስከተከበረ ድረስ ሌላው የፈለገ ነገር ይሁን፣ የማያገባው የፈለገ ነገር ይሁን ይሄ ምን ግባ የማይባል ሰው ነበር እና እኛም ያው ብዙ ሊባል ይችላል፣ ግን እንደ ጲላጦስ እንዳንሆን እግዚአብሔር በጸጋው ይርዳን። በቃ የራሳችን ጥቅም ብቻ ስለ ሌላው ማያገባን የሆነ ሙቸዋል በንፍጥ እማናይ በቃ የራሳችን ጥቅም ብቻ የምናሳድድ ሌላው ከፈለገ ገደል ይግባ የምንል ሰዎች እንዳንሆን የወንድሞቻችንንም ጥቅምና በቃ በጎነትን እያሰብን መጓዝ እንድንችል እግዚአብሔር በጸጋው ይርዳን። አንድ ጥያቄ ግን ያልነካኸው የካህናት አለቆቹ የህዝቡን ልብ ማሳመጻችን ምን ትምህርት ይሰጠናል? አዎ ያው ምልህ ሰው ሁሉ በመሪው ነው የሚመራው። ማለት መሪዎቹ እንግዲህ ሁለት ነው የትኛውን ልፍት አላቸው አላቸው እርግጠኛ ነኝ ህዝቡ ፈሪሳውያን፣ ካህናቶቹ ባይኖሩ ኖሮ እረ በርባን ክርስቶስን ፍታልን ነው የሚሉት። ምክንያቱም ሲገላ ላዩትም ሲያስጨንቃቸው ስለነበረ ነበረ ነገር ግን ካህናቱ ምን ብለው እንዳሳመጽቸው አናውቅም። ነገር ግን አውቀው በሐሰት ክስ የሀ በርባን ይሻለናል፣ እሱ ቢመጣ እንደውም ከሮም ነፃ ያወጣናል፣ ይሄ እኮ ሊያስገድለን ነው፣ ይሄ እኮ እንዲህ ሊያደርግ ስርዓታችን የሙሴን ሕግም አፍርሶ ከእንዲህ ብሎ ሃይማኖታችንን በርዞ በሰንበት የሱል የሻረ ብለው ማአት እንትኖችን ወንጀላዎችን ሰጥተው ሊሆን ይችላል፣ አናውቅም። ነገር ግን ህዝቡ ግን እንደ መሪው ስለሚሄድ በዛ ሂዷል። ይሄ እንግዲህ ለምንመራ ለእኛም ለመሪ ለሆኑንም ለፓስተሮቻችንም መሪ ለሆኑንም ትልቅ ትምህርት ነው። ምክንያቱም ገደል ይዘን የምንገባው ሙሉ ህዝብን ነው። ህዝቡ እኛን ድምጽ ነው የሚሰማው። ሊቆዩ አይ የአይሁድ ንጉሥ ነው ብለው ሲከሱም አይሁዶች ንጉሥ ካላቸው በሮማውያን ላይ እንደሚነሱ የታወቀ ነው። ያላለውን ኮ ነው የአይሁድ ንጉሥ ነው ብለው እየቀሰቀሱ ያለ የአይሁድ ንጉሥ ነኝ ይላል ሲሉ ሮማውያን ድንጋጤ ነው የሚፈጥርባቸው። ያ ህዝብ ካመፀ ከተነሳ፣ ምክንያቱም ታሪካቸው ያውቃሉ። እስራኤላውያን አይሁዶች ከተነሱ ታሪካቸው ያውቃሉ አይመለሱም። ስለዚህ ንጉስ ነ ይሄማ በቃ የሚል ፍራች ትላላቸው። ስለዚህ ከዚህ እውነት የምንረዳውና የምናስተውለው ሁሌም ቢሆን የሰዎችን ልብ ወደ መልካምና ወደ ቀናው ነገር ለማቅናት እና ለመመለስ ነው መጣርም ስራም መስራት ያለብን እና እንጂ ወደ ክፋትና ወደ ሞት ሰዎችን ማድረግ የለብን መንዳት የለብንም የሚልሆን ሀሳብ እዚህ ጋር አጽንኦት ሰጥተን ልንወስድ ያስፈልጋል። አንድ ነጥብ ብቻ ማነሳው ግን እንግዲህ ክርስቶስ ለእኛ ሲል ነው ይህን ሁሉ መስዋዕትነትና ዋጋ የከፈለው እና ለእኛ ሲል ነው እንግዲህ እንደ ወንጀለኛ የተቆጠረው መሞት የሚገባው በርባን፣ ነገር ግን በመስቀል ላይ የሞተው ማን? ክርስቶስ እና የሁሉ ተላልፎ የተሰጠው እሱ ነው። እና እውነት ነው፣ የእግዚአብሔር ትንቢት ይፈጸም ዘንድ ሁሉም ነገር ሊሆን ይችላል። ነገር ግን በዛ ውስጥ የእግዚአብሔር ፍቅር ምን ያህል ኃያል እንደሆነ ማስተዋልና መረዳት እንችላለን ብዬ አስባለሁ። ወደሚቀጥለው ነጥብ በፊት ግን ጌታ የሱስ ለበርባንም ጭምር ነው የሞተለት። በርባንም መዳን አለበት። ስለዚህ እሱም ጌታን አምኖ ሊደን ይገባል። በእሱ ምትክ እኮ ሲሞትለት በርባን ምን አይነት ነው ይሄ ብሎ መቼም አእምሮ ካለው ያስባል አይደል? ምክንያቱም ሊሞት የነበረው በሱ ምትክ ግን ምንም ኃጢአት የሌለበት ሲሞት ለምን ሞተ የሚለው ጥያቄ ይፈጥራልና ጌታ ኢየሱስ ለበርባንም ጭምር፣ ለጲላጦስም ጭምር፣ እዛ ላሉት ሁሉ ጭምር ነው ጌታ እየሞተ የነበር ወይ ደግሞ የሞተው ለሁሉ እንደሆነ ያስረዳል። የክርስቶስ ሞት ለሁሉም ኃጢአተኛ ነው ነው ለተቀበለው ደግሞ ደህንነትን ይሰጣል የሚለውን ህይወትን ይሰጣል የሚለውን እናያለን። ወደሚቀጥለው ሀሳብ ስንሄድ እንግዲህ ትኩረታችን በዚሁ ምዕራፍ ላይ በማርቆስ ምዕራፍ 15 ላይ እናደርጋለን። ከቁጥር 16 እስከ ሀያ ላይ ትኩረት እናደርግና እንግዲህ በዚህ ስፍራ ላይ ጲላጦስ ክርስቶስን ለምን አሳልፎ ሰጥ ይላል መጽሐፍ ቅዱስ ለሞት አሳልፎ ሰጠው። ከዛ በኋላ ለሞት ፍርድ አሳልፎ ከሰጠው በኋላ ወታደሮች በእርሱ ላይ ያፌዙበትን እንዲሁም ደግሞ ክርስቶስን በአሰቃቂ ሁኔታ የገረፉበትን፣ የመቱበትን፣ የሰደቡበትን፣ ያንቋሸሹበትን ክፍል ነው የምናገኘው ና ከዚህ እውነት አንጻር ጥያቄዎችን እናንሳ። ትኩረታቸውን ወታደሮቹ ላይ እናደርጋለን ማለት ነው። እና የመጀመሪያው ጥያቄ የሚሆነው የእነዚህ ወታደሮች የምጸት ድርጊት ምን ነበረ? በምጸት ያከናውኑት የነበረው ድርጊት ምን ነበረ? በተግባር ሲያደረጉት ምን ነበረ? የሚለውን እንደ መጀመሪያ ጥያቄ እናደርጋለን። ከዛ ቀጥሎ ኢየሱስ በዚህ ፍትሐዊ ባልሆነ የፍርድ ሂደት እንዲሁም በወታደሮቹ በደረሰበት መከራ እና ችግር ውስጥ ምን ሊሰማው ይችላል የሚለውን አያይዘን እንመልሳለን። በመጨረሻ ግን ትኩረት የምናደርገው የእኛን መድን ይፈጽም ዘንድ ክርስቶስ ያለፈበት መከራ እና ችግር እኛ እንድናስተውለው መደረጉ አስፈላጊነቱ ምንድን ነው የሚለውን ነጥብ እንመልሳለን። ምስር ለአንቺ ጊዜውን ሰጠ። እሺ፣ እግዚአብሔር እናመሰግናለን። በጣም ግሩም የሆነ የመጽሐፍ ቅዱስ ክፍል ነው እያየን ያለ ነው እንግዲህ ሰፊውን ክፍል የያዘው ወይም ደግሞ የዚህ የማርቆስ መጽሐፍ ከምዕራፍ 11 ጀምሮ ያለው የሕማማቱ፣ የሞቱ፣ የስቅለቱ፣ የመነሳቱን ታሪክ ነው የያዘው እና ምክንያቱም ጌታ የመጣበት አላማ ያ ስለሆነ አደን ለመሞት ነው የመጣው። ግን የሚገርመው ነገር ለመሞት ቢመጣም እንዲሞት ግን ፍርድ እየፈረዱበት ያሉት በጣም ያሳዝናሉ። አይደል? ነገር ግን ደቀ መዛሙርቱ ሐዋርያት ትተውት ተበትነው እንመለከታለን። ና ይሄ የሚያስተምረን ምንድን ነው? ጌታን በመከራም በችግርም በደስታም ሁሌም እንድንከተለው የሚገባ አምላክ እንደሆነ እንማራለን። ታሪ ይሄን ማድረግ የምንችለው ግን በመንፈስ ቅዱስ ኃይል ነው። ምክንያቱም ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ሕይወታቸውን አሳልፈው ሲሰጡ እናያለን እና ያንን ያስተምረናል እግዚአብሔር ባርክሽ። እንግዲህ የክርስቶስ ሞት ለኛ ዋስትናችን ነው። ክርስቶስ በመስቀል ላይ ባይሞት ደግሞም በሚቀጥለው ሳምንት ስለ ትንሳኤውም እናወራለን። የክርስቶስ ሞትና ትንሳኤ የእኛ ዋስትና ነው እና ክርስቶስ በመስቀል ላይ ባይሞት ደግሞ ባይነሳ፣ ተስፋ እንደሌላቸው ሰዎች ተቅበዝባዦች ነን እንጠፋ ነበርና፣ ነገር ግን የእግዚአብሔር ፍቅር በመስቀል ላይ ተገለጠ። ከዛም አልፎ ደግሞ ክርስቶስ ስለ እያንዳንዳችን ኃጢአት ሲል በመስቀል ላይ ሞተ። ለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ስለነበረን መልካም የሆነ የመጽሐፍ ቅዱስ ጥናት ነው ውይይት ክፍለ ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ጸሎት እናደርግና ፕሮግራማችንን እንጨርሳለን። እንጸልይ። እግዚአብሔር አምላክ ቃልህን እንድናጠና ልባችንን ስለከፈትክ፣ በቅዱስ መንፈስህ አማካኝነት ደግሞ በመካከላችን ተገኝተህ የቃልህን እውነትና ብርሃን ስለገለጥክልን እጅግ አድርገን እናመሰግንሃለን። ራሳችንን እናውቀዋለን። እጅግ ደካሞች ነን፣ ኃጢአተኞች ነን፣ በደለኞች ነን። ነገር ግን ከታላቅ ፍቅርህ የተነሳ ለእኛ ስትል በመስቀል ላይ ልጅህን ኢየሱስ ክርስቶስን እንዲሞት አሳልፈህ ስለሰጠህ በትንሣኤውም ደግሞ ተስፋ እንዲኖረን ስላደረክ ጌታ ሆይ እጅግ አድርገን እናመሰግንሃለን። እባክን ጌታ ሆይ ይህ ፍቅር እንዲገባን የከፈልክልን መሥዋዕትነት ታላቅና ጥልቅ እንደሆነ እንድናስተውል የልቦኖቻችን ዓይን ታበራ ዘንድ እንጠይቀሃለን። አንተን ማወቅ በሚገባልክ እንድናውቅህ በዚች በሰጠህን ምድር ላይ መመላለስ በሚገባልክ እንድንመላለስ ክብርህ በእኛ ህይወት ውስጥ እንዲገለጥ ፈቃደኞች እንድንሆን ጌታ ሆይ እያንዳንዳችንን በጸጋ ትረዳን ዘንድ እንጠይቀሃለን። ጌታ ሆይ ስለሞትክልን እናመሰግንሃለን። ለእኛ ስትል መከራን፣ ችግርን፣ ስቃይን በዚህ ምድር ላይ ብዙ የማይመቹ ነገሮችን ስላሳለፍክ ጌታዊ እጅ ጋር ከ እናመሰግንሃለን። ጌታ ሆይ ደግሞ ተስፋን ሰጥተህናል፣ ዳግመኛ ትመጣለህ፣ የትንሣኤው ጌታ ትወስደናለህ። ይህ ደግሞ ተስፋ ህያው ነው። ለዚህ እጅ ጋር ከ እናመሰግንሃለን። ስለዚህም ጌታ ሆይ እንለምንሃለን በዚህች በሰጠህን አጭር የህይወት ጊዜ አንተን አስከብረን የሞት ክልልን አንተን በሕይወታችን ላይ አንግሰን ስትመጣ ሳለን ቤታችን መጣለን ስንጠብቀው ከሚሉት ጋር እድል ፈንታችንን ታደርግ ዘንድ ይህ ደግሞ መሻታችንና ፍላጎታችን ሆኖ በእያንዳንዱ የሕይወታችን ልምድ ውስጥ ይገለጽ ዘንድ ጸጋን ታበዛለን ዘንድ ጠይቀሃለን። ዛሬ በነበረን ቆይታ ቃለን ስላብራራህልን በቅዱስ መንፈስ አማካኝነት ልባችን ስለተናገርክ እናመሰግንሃለን። ይህንን የሚሰሙ ወገኖችን ሁሉ አንተ ባርክ ጌታ ሆይ በማስተዋልና በመረዳት ሁሌም አንተንም በህይወታችን ከፍ በማድረግ መጓዝ እንድንችል ጸጋ ናብዛለን ስለ ልጅህ ስለ ኢየሱስ ክርስቶስ ስም ስንል ለመን። አሜን። ውድ የፕሮግራማችን ተከታታዮች ስለነበረን ግሩም የሆነ የመጽሐፍ ቅዱስ ጥናትና ውይይት ክፍለ ጊዜ እግዚአብሔር አምላክን እጅግ አድርገን እናመሰግናለን። ሳምንት በመጨረሻው የጥናታችን ክፍል እስከምንገናኝ ድረስ የእግዚአብሔር ጸጋና ሰላም ከሁላችንም ጋር ይሆን። እግዚአብሔር አውስቶ ይባርካቸው።